ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። የአርብ መጋቢት አራት 2007 ዓ ም ዝግጅታችንን ይዘን ቀርበን የምሽቱ አስተናጋጆች ሰሎሞን አባተና ሄኖክ ሰማእግዜር ነን። የምሽቱ የዜና ትንታኔ በኢትዮጵያ የግንቦት ወር ምርጫ ላይ ያተኩራል። የምረጡኝ ዘመቻና ክርክሩ ተጀምሯል። ተቃዋሚ ፓርቲዎች ተከታታይ ሮሮችንም በማሰማት ላይ ይገኛሉ። ገዢው ፓርቲና መንግሥት ተገቢውን የማስተካከያ እርምጃዎች በአስቸኳይ እንዲወስዱና የምርጫ መወዳደሪያ ሜዳውንና የፖለቲካ ሜዳሩን ለሁሉም ተወዳዳሪ ፓርቲዎች የተመቻቸ እንዲሆን እንዲያደርጉ መድረክ አጥብቆ ይጠይቃል። የመድረክ አመራር አባላቱ ጥላሁን እንደሻው ናቸው። በሌላ ዘገባ ደግሞ የእንግሊዝ መንግስት ለኢትዮጵያ የሰጥ የነበረውን እርዳታ አቅጣጫ ለምን እንዳስቀየር አዲስ መረጃ ይዘናል። የኢትዮጵያ መንግስት በኢንተርኔት ጥቃት ያካሄዳል ይላል የሰብአዊ መብት ተሟጋጅ ድርጅቱ ሁማን ራይትስ ዋች This is very concerning for us, in part because, number one, በእጅጉ የሚያሳስበን በመጀመሪያ የመገናኛ ብዙኃን በኢትዮጵያ በመንግስት የጠበቀ ቁጥጥር ስር መሆናቸውና በአገር ውስጥ ገለልተኛ መረጃዎችን ለማግኘት የነፃና ገለልተኛ ድምጾች ወሳኝ በመሆኑ፣ ሁለተኛው ደግሞ እነኝህን በሀገር ውስጥ ያሉትን ገለልተኛ ምንጮች ለአደጋ መዳረጉ፣ እነዚህ ናቸው ዋነኛዎቹ ስጋቶቻችን። የሂዩማን ራይትስ ዋች መርማ ሲንቲያ ሴንቲያ ናቸው የሰማችኋቸው። ዋሽንግተን ዲሲ ላይ ደግሞ የኢትዮጵያ ኤምባሲ ቃል አቀባይ አቶ ተስፋዬ ወልደ የኢትዮጵያ መንግስት የሚንቀሳቀሰው የራሱንም የሌሎችንም ህጎች አክብሮ ነው ይላሉ። ይህንን አሊጌሽን ያው አንብቤዋለሁም። በመሰረቱ የኢትዮጵያ መንግስት በሀገር ውስጥ ባሉት ህጎች እንዲሁም ደግሞ የሌሎችን ሀገሮችን ህጎችን አክብራ ነው የምትሰራው አክተም የምታደርገው። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዘን አሁን የምሽቱን ዜናዎች እናሰማለን። በመጪው ግንቦት በሚካሄደው ምርጫ የሚሳተፉ ሀገር አቀፍ ፓርቲዎች ከተመረጡ ዘጠኝ ርዕሶች በመጀመሪያው ላይ ዛሬ ክርክር አካሂደዋል። መድብለ ፓርቲ፣ ሰብአዊና ዲሞክራሲያዊ መብቶች በኢትዮጵያ በሚለው የመጀመሪያ ርዕስ ላይ የተከራከሩት ገዢው ኢህአደግና አራት ተቃዋሚ ፓርቲዎች ናቸው። እስክንድር ፍሬው ዝርዝራለሁ። በኢትዮጵያ ቴሌቪዥን ስቱዲዮ በተቀረጸው ክርክር ከተሳተፉት አምስት ፓርቲዎች መካከል ኢህአዴግ መድረክና ሰማያዊ ፓርቲ ይገኙበታል። የመድብለ ፓርቲና ሰብአዊና ዲሞክራሲያዊ መብቶች በኢትዮጵያ የሚለው ደግሞ ክርክሩ የተካሄደበት ርዕስ ነው። ኢህአዴግ በዋነኛነት በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ሬድዋን ሁሴን ተወክለዋል። መድረክ በምክትል ሊቀመንበሩ በዶክተር መረራ ጉዲና፣ ሰማያዊ ፓርቲ ደግሞ በሊቀመንበሩ በአቶ ይልቃልጌትነት አማካኝነት መከራከሩን ምንጮች ለቪኦኤ ገልጸዋል። ፓርቲዎቹ ከዛሬ ጀምሮ በተለያዩ መድረኮች የሚከራከሩባቸው ዘጠኝ ርዕሶች የተመረጡት በአገር አቀፉ የፖለቲካ ፓርቲዎች ምክር ቤት ነው ከተመረጡት ርዕሶች መካከል ዛሬ ክርክር የተካሄደበት የመድብለ ፓርቲና ሰብአዊና ዲሞክራሲያዊ መብቶች የሚለው በተራ ቁጥር አንድ ተቀምጧል ሁለተኛው ርዕስ የፌዴራሊዝም ስርዓት ሶስተኛው ግብርናና ገጠር ልማት ፖሊሲ የሚሉ ናቸው የከተማና ኢንዱስትሪ ልማት ፖሊሲ በአራተኛነት መልካም አስተዳደር በአምስተኛነት የውጭ ጉዳይና የደህንነት ፖሊሲ ደግሞ በስድስተኛነት ተቀምጠዋል ሰባተኛው የክርክር ርዕስ መሰረተ ልማት ስምንተኛው ትምህርት ዘጠነኛው ደግሞ ጤና መሆናቸው ተመልክቷል። ኢኮኖሚ በክርክር ርዕስነት አልተመረጠም። ዛሬ የተቀረጸው ክርክር ከመቼ ጀምሮ እንደሚተላለፍም የታወቀ ነገር የለም። በክርክሩ አካሄድና አጠቃላይ ሂደት ላይ ያገኘሁትን የተለያዩ ወገኖች አስተያየት በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ነጻና ፍትሐዊ ምርጫ ሁኔታው ባለመመቻቸቱ የምርጫው ምርጫው ሰላማዊና ዲሞክራሲያዊ ሂደት ፈተና ውስጥ እየገባ ነው ሲል መድረክ አስታወቀ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በምርጫ ተወዳዳሪዎቹና አስፈጻሚዎቹ ላይ በአገሪቱ ዙሪያ ይፈጸማሉ ያላቸውን በደሎች ዘርዝሮ ምርጫ ቦርድ፣ ገዢው ፓርቲና መንግስት ተገቢ ማስተካከያ የማስተካከያ እርምጃዎችን እንዲወስዱ ጥሪ አቅርበዋል። መለስካቸው አማሃ ከአዲስ አበባ ዜናውን አድርሶናል። መድረክ ይህን ጥሪ ዛሬ ከቀትር በኋላ በጽህፈት ቤቱ በሰጠው ጋዜጣዊ መግለጫ ይፋ ሲያደርግ ባሰራጨው የጽሁፍ መግለጫ እጅግ ስፋት ባለው የሀገሪቱ ክፍል በእጩዎቹ ላይ ተፈጸሙ ያላቸውን በደሎች ዘርዝሯል። መግለጫው በማጠናቀቂያ አንቀጹ ላይ እንዳመለከተው በርካታ የኢህአዴግ ካድሬዎችና ኃላፊዎች አፍራሽ ተግባራትና የስነ ምግባር ጥሰቶች ላይ ወቅታዊ የእርምት እርምጃ እስከ ዛሬ እንዳልተወሰደ ይጠቁምና በዚህ ምክንያት የምርጫው ሰላማዊና ዲሞክራሲያዊ ሂደት ፈተና ውስጥ እንደገባ ያመለክታል። ስለሆነም የእርምት እርምጃውን መውሰድ አለባቸው ላላቸው መድረክ ጥሪውን አቅርበዋል። የመድረክ አመራር አባል አቶ ጥላሁን እንደሻው ምርጫ ቦርድ፣ ገዢው ፓርቲና መንግስት ተገቢውን የማስተካከያ እርምጃዎች በአስቸኳይ እንዲወስዱና የምርጫ መወዳደሪያ ሜዳውንና የፖለቲካ ሜዳሩን ለሁሉም ተወዳዳሪ ፓርቲዎች የተመቻቸ እንዲሆን እንዲያደርጉ መድረክ አጥብቆ ይጠይቃል። መድረክ በዚህ መግለጫው እንደዘረዝረው በትግራይ የአረና መድረክ አባላት የሆኑ ተወዳዳሪ እጩዎች የእጩነት መታወቂያ ያላቸው መታሰራቸው፣ አንዳንዶቹም ከአስር ወር እስከ ሶስት ዓመት እንደተፈረደባቸው በስምና በአድራሻ ዘርዝሯል። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በተለያዩ ማዕዘናት፣ በኦሮሚያ ክልል በተለያዩ ማዕዘናት ተመሳሳይ በደዶች በአያሌ የመድረክ እጩዎችና አባላት ላይ እየተፈጸሙ መሆናቸውን ይኸው መግለጫ ያስረዳል። ምርጫ ቦርድ እነዚህን ለመሳሰሉ ክሶችና አቤቱታዎች የተለያዩ መልሶችን ሲሰጥ ቆይቷል። በትናንት ምሽት ዘገባዎቻችን አቶ ነጋ ዱፊሳ የምርጫ ቦርዱ ጽህፈት ቤት ዋና ኃላፊና የቦርዱ ጸሐፊ አንዳንድ ክሶችን ሙሉ በሙሉ ውድቅ ሲያደርጉ፣ አንዳንዶቹን መረጃው ለቦርዱ እንዳልደረሰና እንደማያውቁት፣ ሌሎቹ ደግሞ መረጃዎች ተሟልተው ቢቀርቡ መፍትሄ እንደሚፈለግላቸው መግለጻቸው ይታወሳል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ። አልሻባብ ሰሜን ምስራቅ ኬንያ በኤልዋክ እና ማንዴራ ከተሞች መካከል ይጓዙ በነበሩ ተሽከርካሪዎች ላይ ጥቃት ጥሎ ቢያንስ ሶስት ሰዎች እንደተገደሉና ሌሎች ስድስት እንደቆሰሉ ተዘገበ። የሶማሊያው የሽብር ቡድን አነስተኛ መሳሪያዎችን በመተኮስና ተስፈንጣሪ ፈንጂዎችን በመጣል ነው በማንዴራ ቀበሌ አስተዳዳሪ አሊ ሮባና አጃቢዎቻቸው ላይ ጥቃት ያደረሰው። በቀብር ስነ ሥርዓት ላይ የተገኙት የኤልዋክ አውራጃ የፖሊስ ኮሚሽነር ኢብራሂም ጉሌድ አደን ለቪኦኤ ሶማልኛ ዝግጅት ክፍል በሰጡት ቃል ሁለት ፖሊሶችና ሁለት ሰዎች መገደላቸውን ገልጸዋል። ሶስተኛው ተጎጂ ወይም ሰለባ አንድ የማንዴራ ከተማ ባለስልጣን እንደሆኑም ተናግረዋል። አልሻባብ ራዲዮ አንዳሉስ ለጥቃቱ ኃላፊነት ወስዷል። ራሱን እስላማዊ መንግስት እያለ የሚጠራውና ከፊል ሶሪያና ኢራቅን የሚቆጣጠረው ነውጠኛ ቡድን አይስስ ከናይጄሪያው አክራሪ ድርጅት ቦኮ ሐራም የቀረበለትን የትብብር ጥያቄ ተቀበለ። ትናንት ቡድኑ ባሰራጨው የቪዲዮ መግለጫ ቃል አቀባዩ አቡ ሙሐመድ አል አዳኒ የእስላማዊ መንግስቱ አስተዳደር ወደ ምዕራብ አፍሪካ መስፋፋቱን ገልጿል። ወኑበሽሩኩም አልየውም ብምትዳድ ልኪላፈት ኢላ ገርቢ አፍሪቅያ ፈቃድ ቀብላ ከሊፋውን እግዚአብሔር ይጠብቀውና ከሱኒ ወንድሞች ለጅሃድ የቀረበለትን ትብብር ተቀብሏል። ሙስሊምና የሙጃሂድን የምዕራብ አፍሪካ ወንድሞችን ለትብብራቸው እንኳን ደስ ያላችሁ እላለን። የቦኮ ሐራም መሪ አቡበከር ሸካው በበኩሉ ባለፈው ሳምንት ባሰራጨው የቪዲዮ መልእክት የቡድኑ አባላት የእስላማዊ መንግስቱን መሪ አቡ ሞሐመድ አል አዳኒን እንደሚያደምጡና እንደሚታዘዙ ገልጿል። ሁለቱ ቡድኖች ጥምረቶቻቸው እስከ ምን ድረስ እንደሚቀናጁ ግልጽ አይደለም። አያሌ በዓለም ዙሪያ ያሉ እስላማዊ ነውጠኞችም እንዲሁ ራሱን እስላማዊ መንግስት ለሚለው ቡድን ታማኝነታቸውን እየገለጹ ነው። ታማኝነታቸው ግን ከመልእክት ያለፈ አይሆንም ይላሉ ተንታኞች። በያዝነው ሳምንት የናይጄሪያው ፕሬዚዳንት ጉድላክ ጆናታን ለአሜሪካ ድምፅ ሬዲዮ በሰጡት ቃለ ምልልስ የቦኮ ሀራም ነውጠኞች በእስላማዊ መንግስት በመካከለኛው ምስራቅ ውስጥ ይሰለጥናሉ ማለታቸው ይታወሳል። ሰሜን ምስራቅ ናይጄሪያ በሚገኘው አዳማዋ ክፍለ ሀገር በቦኮ ሀራም አማጽያን ተይዞ የነበረውን የመጨረሻ ቦታ ማስለቀቁን የሀገሪቱ ወታደራዊ ኃይል አስታወቀ። የናይጄሪያ ወታደሮች ትናንት አማጽያኑን ከማደጋሊ አጽድተዋል ሲል ወታደራዊው ኃይል በትዊተር አስታውቋል። ቦታው የሚገኘው ናይጄሪያና ካሜሩን ድንበር አጠገብ ነው። መረጃው በነፃ ምንጭ አልተረጋገጠም። የናይጄሪያው ፕሬዚደንት ባለፈው ረቡዕ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ቦኮ ሃራም በአዳማዋና ዮቤ ክፍላተ ሀገር ከተቆጣጠራቸው ግዛቶች ሁሉ በመጪው ሳምንት አጋማሽ ላይ እንዲወጣ ይደረጋል ብለው ዝተው ነበር። ጽንፈኛው እስላማዊ ቡድን በሰሜን ምስራቅ ናይጄሪያ ይዟቸው ከነበሩት በርካታ ከተሞች የህብረ ሀገሮች ኃይሎች በከፈቱት ጥቃት ተገፍቶ ወጥተዋል። የኢራቅ የጸጥታ ኃይሎች የትክሪት ከተማን መልሶ ለመቆጣጠር የሚያደርጉትን ጥቃት ዛሬም ቀጥለውበታል። ከተማዋን የያዟት ራሳቸውን እስላማዊ መንግስት ብለው የሚጠሩ ቡድኖች ድል እየተመቱ መሆናቸውን ዘገባዎች ጠቁመዋል። ስፓኝ ከእስላማዊ መንግስት ጋር ቁርኝት አላቸው ያለቻቸውን ስምንት ተጠርጣሪዎች ቁጥጥር ስር መዋላን የአገር አስተዳደር ሚኒስቴር መስሪያ ቤቱ ዛሬ ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በፖለቲካ ችግር ላይ የምትገኘው ሀገር የውጭ መዋለ ንዋይ ፍሰት ልታገኝ ስለምትችልበት መንገድ በሚያተኩር የኢኮኖሚ ጉባኤ ላይ ለመገኘት ወደ ግብጽ ገብተዋል። ሴራሊዮን ውስጥ ስራ ላይ የቆየው እና በኢቦላ ተይዞ የተያዘው አሜሪካዊ የጤና ሰራተኛ ሜሪላንድ በሚገኘው ብሔራዊ የጤና ጥበቃ ሆስፒታል ገብቶ እየታከመ ነው። የስዊድን የሕግ ጠበቆች የዊኪሊክስን መስራች ጁሊያን አሳንዥን በቀረበበት የአስገዳጅ ወሲብ ክስ ጉዳይ በለንደን ለማነጋገር እየሞከሩ መሆናቸው ተሰማ። ፕሬዚደንት ባራክ ኦባማ በዘር ክፍፍል በምትታመሰው የዩናይትድ ስቴትስ ክፍለ ግዛት ሚዙሪ ሁለት ፖሊሶች በጥይት መቁሰላቸውን አውግዘው ተኳሹ ወይም ተኳሾቹ ወንጀለኞች ስለሆኑ በ ፍጥነት መያዝ አለባቸው ሲሉ ጂሚ ኬምል ላይቭ ለተባለ የቴሌቪዥን ፕሮግራም ትናንትና መግለጫ ሰጥተዋል። ተኩሱ አስፈላጊ ነው፣ ከዋና ጉዳይ ሊያስተን አይገባም ብለዋል ፕሬዚዳንት ኦባማ። ዜናው በቃ። የምታዳምጡት የአሜሪካ ድምፅ ሬዲዮ በ25ና በ31 ሜትር ባንዶች የሚያስተላልፈውን የአርብ ምሽት ዝግጅታችንን ነው። የምናስተናግዳችሁ ሄኖክ ሰማግዜርና እኔም ሰሎሞን አባተ እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በምሽቱ ዝግጅት ስልና ለትንተና ያዘጋጀናቸው ዜናዎችን በቅድሚያ እናስተዋውቃቸው። የብሪታንያ መንግስት ለኢትዮጵያ ይሰጥ የነበረውን እርዳታ አቅጣጫ ለምን እንዳስቀየረ የሚተነትን አዲስ መረጃ ይዘናል። የኢትዮጵያ መንግስት በኢንተርኔት ጥቃት ላይ ያካሂዳል ሲል ሁማን ራይትስ ዋች የሚባለው የመብቶች ተሟጋች ቡድን በዋሽንግተን ዲሲ ደግሞ የኢትዮጵያ ኤምባሲ ቃል አቀባይ መንግስታቸው የሚንቀሳቀሰው የራሱንም የሌሎችም ሕጎች ባከበረ ሁኔታ ነው ሲሉ የሰጡትን መልስ እና በቴክኖሎጂ ሽያጭ እየተጠየቀ ያለውን ሃኪንግ ቲም ምላሽ ይዘናል። በሁለተኛው አጋማሽ አፍሪካ በጋዜጦችና እሰጥ አገባ ተካተዋል። እስከ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን የዕለቱን አብይ ርዕሳችንን እናሰማችሁ። የብሪታንያ መንግስት በኢትዮጵያ መሠረታዊ አቅርቦቶችን ለማሟላት በዓለም ባንክ መሪዎችና በሌሎች አጋር ድርጅቶች የዘረጋው መርሃ ግብር ፒቢኤስ ይባላል። ይህን መርሃ ግብር መርዳቱን ያቋረጠበትም ምክንያት አስረድቷል። ለዚህም የኢትዮጵያ መንግስት በዚህ የምርጫ ዓመት የመናገር ነጻነት ላይ የሚጥላቸው ክልከላዎችና በተቃዋሚ ፓርቲዎች ላይ የሚደርሱ ያላቸው የመብት ጥሰቶች ከፊል ምክንያት እንደሆኑ የብሪታንያ መንግስት በፍርድ ቤት ለቀረበ ክስ በሰጠው ማብራሪያ ማመልከቱን የብሉምበርግ የዜና አገልግሎት ዘግቧል። የብሪታንያ መንግስት በኢትዮጵያ የልማት ስራውን በምጣኔ ሀብት እድገት፣ በተለይ ደግሞ ስራ ፈጠራና ድህነት የሚቀንሱ መርሃ ግብሮች ላይ እንደሚያተኩር ጨምሮ አስታውቋል። የብሪታንያ ዓለም አቀፍ ልማት መስሪያ ቤት ለብሉምበርግ ዜና አገልግሎት በላከው ኢሜል መልእክት በፍርድ ቤት ሚስተር ኦ የተባሉ አንድ ግለሰብ በብሪታንያ ከፍተኛ ፍርድ ቤት የመሰረቱትን ክስ አስመልክቶ ለፍርድ ቤቱ ያቀረቡትን ምላሽ ያካተተ ነው። መሰረታዊ የትምህርት ጤና፣ እንደዚሁም የግብርናና ሌሎች አገልግሎቶችን በተለያዩ ክልሎች ለማሟላት የሚውለው መርሃ ግብር በአፈጻጸሙ ላይ የሰብአዊ መብት ጥሰቶች ተመዝግቦበታል በሚል የመብት ድርጅቶች በኢትዮጵያ ያለውን አሰራራቸውን የዓለም ባንክን ጨምሮ ሌሎች አጋር ድርጅቶች እንዲያስተካክሉ ሲጠይቁ መቆየታቸው ይታወሳል። ከምርጫ 97 ወዲህ የዓለም ባንክና አጋሮቹ የብሪታንያ መንግስትን ጨምሮ ለኢትዮጵያ መንግስት በቀጥታ የሚሰጧቸውን የበጀት እገዛዎች መሰረታዊ ዘርፎችን ለማጠናከር ወደሚውለው ፒቢኤስ መርሃ ግብር ማዛወራቸው ይታወሳል። ፒቢኤስ እንደ አውሮፓውያን ዘመን አቆጣጠር ከ2012 ጀምሮ እስከ 2018 ዓ.ም ባለው ጊዜ ውስጥ ወደ 5 ቢሊዮን ዶላርስ የሚጠጋ በጀት ተይዞለት ነበር። የብሪታንያ የውጭ ልማት ድርጅት ድፊድ ለፒቢኤስ መርሃ ግብር የሚሰጠውን ድጋፍ አቋርጦ ወደ ሌሎች ጥቅስ የኢትዮጵያ መንግስት እጅ በኃላፊነትና በመሪነት በስፋት የማይገባባቸው መርሃ ግብሮች ማዛወሩ ተዘግቧል። ዲፌድ በድረገጹ እርዳታው በምጣኔ ሀብት ልማት በተለይ በስራ ፈጠራ የዜጎችን ገቢ በማሻሻልና ድህነትን ለመቀነስ በተወጠኑ መርሃ ግብሮች ላይ እንደሚያተኩር ገልጿል። በብሪታንያ የኢትዮጵያ አምባሳደር ብርሃኑ ከበደ በጉዳዩ ላይ ማብራሪያ እንዲሰጡን ጠይቀን ከዚህ ቀደም ለአሜሪካ ድምጽ ሬዲዮ በሰጡት ቃል ከተናገሩት የተለየ ምላሽ እንደሌላቸው ገልጸዋል። ቀጥለን የአምባሳደሩን ምላሽ እናቀርባለን። ከዚህ በፊት በኢትዮጵያ የኢኮኖሚ የፖለቲካ፣ የሶሻል ትራንስፎርሜሽን ውስጥ ያልታቀፉ ማርጂናላይዝ ሆነው የቆዩ ወንድሞቻችንና እህቶቻችን የዚህ ልማት እድል ተካፋይ እንዲሆኑ ነው ይሄ መንግስት እየሰራ ያለው። ይሄ እድል መሰጠት የለበትም ነው የሚሉት። እኛ ደግሞ የምንለው እነዚህ ሰዎች የአዲሱ የኢትዮጵያ ትራንስፎርሜሽን ተጠቃሚ መሆን አለባቸው። እኩል እድል ማግኘት አለባቸው። ትምህርት ቤት ማግኘት አለባቸው። ጤና አክሰስ ሊኖራቸው ይገባል። ንጹህ ውሃ ማግኘት አለባቸው። ዛሬ የተማሩት የዛ ክፍል የሀገራችን ክፍል ነዋሪዎች ራሳቸው የሚበጃቸውን የሚወስኑበት ደረጃ ላይ ማብቃት አለብን። ነው መንግስት አይደለም የሚወስነው። ኢንተርናሽናል ሪቨርስ አይደለም፣ ኦክላንድ ኢንስቲትዩት አይደለም የሚወስነው ያው ህዝብ ነው መወሰን ያለበት። ያ ህዝብ ደግሞ ለመወሰን የአዲሱ የትራንስፎርሜሽን እድል ተካፋይ እንዲሆን፣ እንዲማር፣ እንዲያውቅ፣ ለራሱ የሚበጀውን ነገር እንዲወስን ማብቃት ነው። ስለዚህ የእኛና የእነሱ አካሄድ የተለያየ ነው። ሴትልመንት ሲባል በበጎ ፍቃድ ላይ ነው። ምርት የመስጠት አቅሙ የመነመነ አካባቢ፣ ለኑሮ የማይስማማ አካባቢ የሚኖሩ የሀገራችን ዜጎች ወደ ተሻለ ቦታ ሄደው ሰፍረው፣ መጀመሪያ ትምህርት ቤቶች ተሰርተው ቤዚክ ሰርቪስስ የቀረቡበት ሁኔታ ላይ መጀመሪያ አባወራው ነው ይመስለኛል የሚሄደው እና አባወራው ሄዶ አይቶ የቦታውን ተስማሚነት አይቶ የመሟላት የሚገባቸውን ነገሮች ካሟላ በኋላ ራሱ አይ እዚህ ብቆይ ይሻለኛል ብሎ ካመነ ቤተሰቦቹን ይዞ ህይወቱን የሚቀጥልበት በቀጣይም ደግሞ የተሻለ እርዳታ እያገኘ ህይወቱን የሚለውጥበት የልጆቹ የቤተሰቦቹ ህይወት የሚለወጥበት ሁኔታ ማመቻቸት ነው። አይ አይመቸኝም ወደ ነበርኩበት ቦታ ልመለስ ካለ የሶስት አመት ጊዜ የውሳኔ ጊዜ ያለው በዚህ መሰረት ነው የሚካሄደው። በህዝቦች በጎ ፍቃድ ላይ በተመሰረተ ሁኔታ ነው እንጂ የሚካሄደው በወታደር እንደ ድሮ ታፍሶ ሄዶ ሴትል የሚደረግ አንድም የኢትዮጵያ ዜጋ የለም። መንግስት ይህንን ደጋግሞ ደጋግሞ ገልጿል። በብሪታንያ የኢትዮጵያ አምባሳደር ብርሃኑ ከበደ ናቸው። በፒቢኤስ ላይ የሚደርሰው ነቀፋ በብሪታንያው ዲፊድ ላይ ብቻ ያተኮረ አይደለም። የሰብአዊ መብት ተሟጋች ድርጅቶች በተለይ በኒውዮርክ መሰረቱን ያደረገው ሂውማን ራይትስ ዋች፣ ኦክላንድ ኢንስቲትዩትና የአኟክ የሰብአዊ መብት ተሟጋች ድርጅቶች መርሃ ግብሩን የሚያስተባብረው የዓለም ባንክ በኢትዮጵያ ያለውን አሰራር እንዲያስተካክል በተደጋጋሚ ሲጠይቁ ቆይተዋል። የዓለም ባንክ በኢትዮጵያ መሰረታዊ አቅርቦቶችን ለማሟላት የዘረጋው መርሃ ግብር ፒቢኤስ በአራት ክልሎች በተለይ በጋምቤላ ና ቤኒሻንጉል በሰፈራ መርሃ ግብር የሀገሬው ሰዎች ከቀያቸው ተፈናቅለው መንግሥት በመረጠላቸው አካባቢዎች እንዲሰፍሩ እንደተደረጉ ሁማን ራይትስ ዋች በተከታታይ ባወጣቸው ዘገባዎች ሲያስታውስ ቆይቷል። የዓለም ባንክም በበኩሉ መርሃ ግብሩ መርሆውን ጥሶ እንደሆነ የውስጥ አሰራሩን የሚገመግም ቡድን በኢትዮጵያ አሰማርቶ አጣርቷል። ባሳለፍንወር ወር ገምጋሚ ቡድኑ ጥናቱን ለባንኩ የሥራ አስኪያጆች ቦርድ አቅርቧል። ከዓለም ባንክ ባገኘነው መረጃ መሰረት ገምጋሚ ቡድኑ የሚከተለው ድምዳሜ ላይ ደርሷል። ሰዎች ያለ ፍቃዳቸው በኃይል ከመሬታቸው መነሳታቸው የፒቢኤስ መርሃ ግብር ውጤት አይደለም። የዓለም ባንክም በእነዚህ ተጠቃሽ ጉዳዮች ላይ ተጠያቂ አይደለም። ሆኖም መርማሪ ቡድኑ የፒቢኤስ መርሃ ግብር በአኟክ ሕዝቦች ላይ በተለይ የሀገራዊ ልማት መርሃ ግብሩን በሚያስፈጽመው የኢትዮጵያ መንግስት አካል ሊደርስ የሚችለውን ተጽዕኖ በአግባቡ መርምሮ ጉዳዩን የማስተካከያ ወይም የማሻሻያ እቅዶች አልቀየሰም። የዓለም ባንክ የውስጥ አሰራር ገምጋሚ ቡድን የደረሰበት ድምዳሜ ነው። የዓለም ባንክ ፕሬዚዳንት ጂም ዮንግ ኪም ድምዳሜውን ካደመጡ በኋላ የሚከተለውን አስተያየት መስጠታቸውን ከባንኩ ያገኘነው መግለጫ ያትታል። ተቋማችን ያለው መሠረታዊ መርሆ ድሆችን መጉዳትን አይመለከትም። በዚህ ጉዳይ ላይ የውስጥ አሰራር መርማሪ ቡድኑ ባንኩ ለደረሱ ማንኛውም አይነት ጉዳቶች ተጠያቂ አይደለም ብሏል። የአኟክ ህዝብን ጨምሮ ሌሎች ለጉዳት ተጋላጭ ማህበረሰቦችን ደግሞ እንዴት ወደፊት ልናገዝ እንደምንችል ገልጸውልናል። ከዚህ የምናገኘው ትምህርት ወደፊት አሰራራችንን የተሳካ ለማድረግ ድሆችን የምንከላከልባቸውን መንገዶች አስቀድሞ ማሰብ እንደሚገባ ነው። የአኟክ ህዝብ የመብት ተሟጋች ድርጅቶች በጋምቤላና ቤኒሻንጉል የኢትዮጵያ መንግስት የዓለም አቀፍ እርዳታን በመጠቀም ሰዎችን ከመሬታቸው አፈናቅሏል፣ መሬቱን መልሶ ለግል ባለ ሀብቶች ቸብችቧል በማለት ይከሳሉ። የኢትዮጵያ መንግስት ውንጀላውን አጥብቆ በማስተባበል ሰዎች በአንድ ስፍራ ተሰባስበው መሠረታዊ የትምህርት ጤና፣ መንገድና ሌሎች ማህበራዊ አገልግሎቶች ተጠቃሚ እንዲሆኑ መስራቱን ያሰምርበታል። ክቡራትና ክቡራን አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ31 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁን የአርብ ምሽት ስርጭት ነው። ለትንተና ወደ ያዝነው ወቅታዊ ጉዳይ እናልፋለን። የኢትዮጵያ መንግስት የሚንቀሳቀሰው የራሱንም የሌሎችንም ህጎች ባከበረ ሁኔታ ነው ሲሉ አንድ የኢትዮጵያ ዲፕሎማት መንግስቱ ያካሂደዋል ስለሚባለው ዲጂታል ጥቃት ሲጠየቁ መልስ ሰጥተዋል። ቴክኖሎጂውን ይሸጣል የሚባለው የጣሊያን ድርጅት ደግሞ አገልግሎቶቹ መብቶችን ለመርገጥ እንዲውል እንደማይፈቅድ አስታውቋል። የኢትዮጵያ መንግስት በኢንተርኔት ጥቃት ያካሂዳል ሲል ሂውመን ራይትስ ዋች የሚባለው የመብቶች ተሟጋች ቡድን ላወጣው ሪፖርት ወገኖቹ ከቪኦኤ ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ሰለሞን አባተ የሚከተለውን ዘገባ አዘጋጅተዋል። ነገሩ የተነሳው እንዲህ ነው። እኛ መረጃ እንሰበስባለን። ለእኔ የተላከው በስሜ ተጠቅሶ እንዲህ አይነት መረጃ በተለይም መጪውን ሀገራዊ ምርጫ ተብየውን በሚመለከት መረጃ አለና ይሄንን አታችመንት ክፈተውና ታገኘዋል የሚል ነው። ብዙ ሰነዶች፣ ብዙ መረጃዎች ከሀገር ውስጥ ከተለያዩ ምንጮች ስለሚደርሱን እንደዛ አስመስሎ ራሱን ወይ ራሷን በማቅረብ እንድንከፍተውና ያ ሲከፈት እንግዲህ አውቶማቲካሊ የኮምፒውተር ስለላ ሶፍትዌሩ፣ የመረጃ ጠለፋ ሶፍትዌሩ ኮምፒውተር ውስጥ ገብቶ ይወራል። ማንኛውንም መረጃ ኮምፒውተር ውስጥ ያለውን ይወስዳል ማለት ነው። መጀመሪያ የሚልኩት ልክ እንደሚያውቁ ወይም ደግሞ ባያውቁሁም ኢሳት ወይም እኛ ለምንሰራው ጋር በተገናኘ በአጠቃላይ መረጃ እንዳላቸውና ይህን ሊያቀብሉ እንደሆነ የላኩት አስመስለው ነው ቁትና ያንን ከከፋት አደጋ ነው። ይሄና ሌሎች በምንጠረጥርበት ጊዜ ብዙ ኤክስፔሪንስ ስላለን እንዲሁም ቴክኒካሊ ምን ማድረግ እና ለማድረግ እንዳለብን ስለምናውቅ ያንን ሳንከፍት ወደሚመለከተው ተቋም በሲዝን ስላብ ነው እንግዲህ ላይላክ ነው እነሱ ያው በሪፖርቱ ላይ የተገለጸው ዝርዝር እንዳየው ነው ማለት ነው። አቶ ነአምን ዘለቀ የቴሌቪዥን ስርጭቶቹን ከአሜሪካ የሚያስተላልፈው የኢትዮጵያ ሳተላይት ቴሌቪዥን ወይም በምህፃር ኢሳት ተብሎ የሚጠራው ጣቢያ ዋና ስራ አስፈጻሚ ናቸው። የተላከለትን የዲጂታል መልእክት ናሙና የፈተሸው ሲቲዘን ላብ የካቲት 3 2007 ዓ.ም ባወጣው ሪፖርት የኢትዮጵያ መንግሥት የኢሳትን ኮምፒውተሮችና የሠራተኞቹን አካውንቶች ሰርጎ ለመግባት አዳዲስ ሙከራዎች ማድረጉን አስታውቋል። ይህንን የሲቲዝን ላብ ሪፖርት መሠረት ያደረገው ዋና መስሪያ ቤቱ ኒውዮርክ የሆነው የሰብአዊ መብቶች ተሟጋች ቡድን ሂውማን ራይትስ ዋች እንዲህ አይነቱ አድራጎት ሲፈጸም የመጀመሪያው አለመሆኑን አስታውሶ የኢትዮጵያ ባለሥልጣናት በጋዜጠኞች ላይ የሚቃጧቸውን ዲጂታል ጥቃቶች በአፋጣኝ እንዲያቆሙ የስለላ ቴክኖሎጂውን የሚሸጡ የውጭ ኩባንያዎች ደግሞ አገልግሎቶቻቸው ወይም ምርቶቻቸው የዋሉባቸውን ውንጀላ የተነሳባቸውን አድራጎቶች እንዲፈትሹ የሚያሳስብ መግለጫ ያንን ዕለት አውጥቷል። ባለፈው ዓመት ባወጣነው ነው ዘገባ እንዳጠናቀር ነው የመጀመሪያ ሙከራ ነው። በዋናነት የሚያሳየውም የውጭ ቴክኖሎጂን በመጠቀም ከኢትዮጵያ ውጭ ባሉ የግል መገናኛ ብዙኃንና የተቃዋሚ መሪዎች ኮምፒውተሮች ላይ ዲጂታል ጥቃት በማድረግ በኮምፒውተሮች ውስጥ የሚገኝ መረጃ መውሰድ ሲሆን የቪዲዮ ካሜራዎችንና ማይክሮፎኖችን እንዲሁም በስካይፕ አማካኝነት በሚደረጉ የንግግር ልውውጦችን ጨምሮ መዝለቅ የሚጥር ነው። በሂዩማን ራይትስ ዋች የኢንተርኔት ጉዳዮች ከፍተኛ አጥኚ ሲንቲያ ዋንግ ባለፈው ሳምንት ለቪኦኤ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። ለመሆኑ ለምንድን ነው እንደዚህ አይነት ዲጂታል ወይም ሳይበር ጥቃት ይሰነዘራል ብለው ከሳሾቹ የሚያስቡት? ከኢሳቱ አቶ ነአምን ዘለቀ እንነሳ ይህ እኮ ያ እንግዲህ አይደለም። ይህ ስርዓት አፋኝ ስርዓት ነው። ይህ ስርዓት የዜጎችን የፖለቲካ ድርጅት አባላትን የጋዜጠኞችን መብት መርገጥ፣ ማሰር፣ ማፈን፣ በግድ እንዲሰደዱ ማድረግ ብቻ ሳይሆን እለት በእለት በዜጎች ላይ ስለላ የሚያካሄድ ነው። አንዱ የስለላ ቴክኒኩ ይህንን ስፓይ ዌር በብዙ የውጭ ምንዛሬ ከልዩ ልዩ ኩባኛዎች በመግዛት በሀገር ውስጥ የዜጎችን መብት ማፈንና በዜጎች ላይ ክትትልና ስለላ ማድረግ ነው። በኢሳትም በአካል እዛ ስላልሆንን እኛን ሊደርስ የሚችለው እና በተለይ ደግሞ ኢሳት እንደምታውቀው ከዚህ ቀደምም እንደ አሜሪካ ድምፅ ሬዲዮ እንደ ጀርመን ሬዲዮ በተደጋጋሚ የሳተላይት ሲግናሉን ለማፈን የስርዓት ተደጋጋሚ ሙከራዎች አድርጎ ፌል አድርጓል። በሚሊዮኖች የሚቆጠሩ ኢትዮጵያኖች ኢሳትን ይከታተላሉ። ኢሳት አማራጭ መረጃ ምንጭ ነው፣ እንደ አሜሪካው ድምፅ ሬዲዮ የኢትዮጵያ ሕዝብ ዓይኑን ተክሎ እለት በእለት አማራጭ መረጃ የያገኘው ሀገር ውስጥ ስለሚካሄደው ሰብዓዊ መብት ረገጣ ስለ አፈናው፣ ስለዚህ ስርዓት ሙስና በሙሉ ብዙ መረጃዎችን የሚያቀርበው ይሳት በስርአቱ የእግር እሳት ሆኖበታል። ስለሆነም ይሳትን ለማቋረጥ የማይፈነግሉ ድንጋይ የለም። የሂውማን ራይትስ ዋች ዋ ዎንግ ይህ አድራጎት ቡድናቸው እንደሚያሳስበው ተናግረዋል። This is very concerning for us, in part because, number one, በእጅጉ የሚያሳስበን በመጀመሪያ የመገናኛ ብዙኃን በኢትዮጵያ በመንግስት የጠበቀ ቁጥጥር ስር መሆናቸውና በአገር ውስጥ ገለልተኛ መረጃዎችን ለማግኘት የነጻና ገለልተኛ ድምጾች ወሳኝ በመሆኑ፣ ሁለተኛው ደግሞ እነኚህን በሀገር ውስጥ ያሉትን ገለልተኛ ምንጮች ለአደጋ መዳረጉ። እነዚህ ናቸው ዋነኛዎቹ ስጋቶቻችን። መሳሪያዎቹን ለኢትዮጵያ መንግስት ይሸጣል ተብሎ የተጠቆመው በካናዳው ቶሮንቶ ዩኒቨርሲቲ የሚገኘው የኢንተርኔት ደህንነት ቡድን ሲቲዝን ላብም ሪፖርት፣ በሂውማን ራይትስ ዋች መግለጫ ዋና መስሪያ ቤቱ ጣሊያን ሚላን የሆነው የኢንተርኔት ተቋም ሃኪንግ ቲም ነው። ከኃላፊዎቹ አንዱን አግኝቻለሁ። ኤሪክ ሬይቭ እባላለሁ። ሚላን ጣሊያን የሚገኘው ሃኪንግ ቲም ባልደረባ ነኝ። በመላው ዓለም ላሉ የህግ አስፈጻሚና መንግሥታዊ ተቋማት ወንጀሎችንና ሌሎችም ህገወጥ አድራጎቶችን መከታተል የሚያስችላቸውን የደህንነት መከታተያ የኢንተርኔት ፕሮግራሞች ወይም ሶፍትዌር እንሸጣለን። ይህ ማለት ተቋማቱ ወይም መንግስታቱ የጸጥታ ስጋታችን ነው በሚሉት ወይም አስፈላጊ ሆኖ ባገኙት ላይ የስለላ አድራጎቶችን እንዲያከናውኑ ትረዷቸዋላችሁ ማለት ነው። የሀኪንግ ቲም የገበያና ሽያጭ ኃላፊው ኤሪክ ሬብ ይመልሳሉ። ስለላ የሚለውን ቃል እንኳን መጠቀም አልፈልግም። ይልቅ በሀገራቸው ህጋዊ የሆነውን የክትትል ስራ እንዲያከናውኑ ያስችላቸዋል እና ይህንን ቴክኖሎጂና እውቀት ለኢትዮጵያ ያሸጣችኋል ወይም ትሸጣላችሁ? የደንበኞቻችንን ማንነትና የት እንደሚገኙ በፖሊሲ ደረጃ አንገልጽም። ምክንያቱም የእኛም ፕሮግራሞች ወይም ሶፍትዌር የሚጠቀሙ ወንጀለኞችን፣ ሽብርተኞችን በዓለም ዙሪያ የሚከታተሉበት በመሆኑ እንደብቅላቸዋለን። ይህ ደግሞ በሻጭና ገዢ ስምምነታችን ውስጥ የሰፈረ ጉዳይ ነው። ይህን ካልኩኝ በኋላ እኛ የሸጥንላቸውን ሶፍትዌር ያለአግባብ ተጠቅመዋል የሚል መረጃ ከደረሰን ምርመራ እናካሄዳለን። የምናገኘው ጭብጥ ካለም በእሱ ላይ ተመርኩዘን እርምጃ እንወስዳለን። በእርግጥ ሃኪንግ ቲም በሚሸጣቸው ሶፍትዌር ራሱ እንደማይጠቀም ወይም በቀጥታ ምርመራዎችን እንደማያካሄድ እንደማያካሄድ ኤሪክ ሬብ ጠቁመው ምርመራዎቹ የሚካሄዱት በሕግ አስፈጻሚና በደንበኛ መንግሥታቱ ፌዴራል ተቋማት መሆኑን ገልጸዋል። ስለዚህም አሉ ሬብ ሶፍትዌራችን መቼና ለምን አገልግሎት ሥራ ላይ እንደዋለ አናውቅም። ይሁን እንጂ ባወቁ ጊዜስ ደንበኛችንን በዚህ ሁኔታ ውስጥ ካገኘን እንደ ውል ደውለን እናነጋግረዋለን። ምን እየሆነ እንደሆነ እንጠይቃለን። የአጠቃቀም ግድፈት ወይም የኮንትራት ጥሰት ካገኘን የሶፍትዌር ድጋፍ መስጠታችንን ልናቆም እንችላለን። በእጃቸው ያለውም እንዳይሰራ እናደርጋለን። ደንበኞቻቸው ይህንን የሐኪንግ ቲም ፖሊሲና አቋም እንደሚያውቁ በጽሁፍ የሰፈረ መሆኑን ተናግረዋል። ሬብ ክትትል በሚያደርጉበት ጊዜም ጥቆማ ከደረሳቸው መጀመሪያ የሚያነሱት ጥያቄ ተከሳሹ አካል በእርግጥ ደንበኛችን ነው? የተከሰሰበት ሶፍትዌር ምንጭ በእውን እኛንን ብለው እንደሚመረምሩ የስምምነት ጥሰትና የመብቶች ረገጣ ስለመካሄዱም የመከታተያ መንገድ ወይም ዘዴያቸው ምን እንደሆነ እንዲናገሩ ለቀረበላቸው ጥያቄ ሲመልሱ ገልጸዋል። በነገራችን ላይ አንድ ዓለም አቀፍ የኢንተርኔት ደህንነትና ሐሳብን የመግለጽ ነጻነት ተሟጋች ቡድን በቅርቡ አውጥቶት በነበረ ዓመታዊ ሪፖርቱ ዘ ሐኪንግ ቲምን ከኢንተርኔት ጠላቶች አንዱ አድርጎ ፈርጆታል። ዘ ሐኪንግ ቲም ራሱም ይህንን ያውቃል እና ምን ይላል? እኛ የኢንተርኔት ጠላት አይደለን። በፍጹም እንዲያውም እኛ የኢንተርኔት ጠባቂዎች፣ ተከላካዮች ነን። የቴክኖሎጂ ውጤቶችን፣ ኢንተርኔትን፣ ሞባይል ስልኮችን፣ ዲጂታል መሳሪያዎችን ለወንጀል አድራጎት ለማዋል የሚጠቀሙ እንዳሉ ይታወቃል። እናም የፖሊስ ተቋማት ወንጀሎቹን መከታተልና መመርመር አለባቸው። እኛ ደግሞ ያንን አቅም እናቀርባለን። እውነት ለመናገር ያ አቅም ከሌለ ወንጀለኞች፣ ሽብርተኞች፣ አጥፊዎች ኢንተርኔትን እንደፈለጉ ሊጠቀሙበት ይችላሉ። እናም ወንጀል መፈጸሚያ ሽብር መፍጠሪያና ዓለምን ወደ ጥፋት አምባነት መቀየሪያ ሊያደርጉት ይችላሉ። ስለዚህም እኛ እያደረግን ያለነው የትም አገር እንኑር፣ የትም ኢንተርኔት ለሁላችንም ደህንነቱ የተጠበቀ እንዲሆን ማረጋገጥ ነው። እናንተ የደንበኞቻችሁን ደህንነት አንናገርም ስትሉ ለገሌ ሸጣችኋል ወይ ተብላችሁ ስትጠየቁ ሸጠናል አትሉም፣ ደግሞም አልሸጥንምም አትሉም። እውነት ነው? እንዴታ። በትክክል ለመሆኑ ለአሁኑ የመጨረሻው የሂውማን ራይትስ ዋች ሪፖርት የተጨበጠ ምላሻችሁ ምንድን ነው? እንደዚህ አይነት ሁኔታ በተፈጠረ ጊዜ የምናደርገው ሁሉ ምርመራ እናደርጋለን። ከዚያ ምን እንደምናደርግ እንወስናለን። ይህ ደግሞ መደበ፣ ይቅርታ፣ ይህ ደግሞ ደንበኛውን እስከ ማቋረጥ አለያም ደግሞ ከዚያ መለስ ያሉ እርምጃዎች ሊሆኑ ይችላሉ። ለመሆኑ ኢትዮጵያ የዚህ ቴክኖሎጂና እውቀት ባለቤት ነች? ለተነሳው ክስስ ምላሿ ምንድን ነው? ለዚህ ምላሽ ለማግኘት ሰሞኑን ብዙ ቦታ ረግጫለሁ። መጨረሻ ላይ ተሳካ። ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ደውዬ ነበር ቃል አቀባዩን አገኘሁ አጭር መልስ መስጠት ነው የፈለጉት ተስፋ ወልድ ይባላሉ በዋሽንግተን ዲሲ የኢትዮጵያ ኤምባሲ የፐብሊክ ዲፕሎማሲ ና ኮሙኒኬሽን ሀላፊ ነኝ እንግዲህ ይህንን ይህንን አሊጌሽን ያው አንብቤዋለሁኝ በመሰረቱ የኢትዮጵያ መንግስት በሀገር ውስጥ ባሉት ህጎች እንዲሁም ደግሞ የሌሎችን ሀገሮችን ህጎችን አክብራ ነው የምትሰራው አክትም የምታደርገው ከእንደዚህ አይነት አሊጌሽን ጋር ምንም አይነት ግንኙነት የሌለው መሆኑን ነው። በመሰረቱ መንግስት ይሄንን ለማድረግ የሚሰራበት ምንም ምክንያትም የለውም እና ከእንደዚህ አይነት አሊጌሽን ጋር ግንኙነት ያለው ስራ ምንም አይነት ስራዎች እንዳልተሰሩ ነው እኔ የምረዳው። ስለዚህ መሳሪያውንም አልገዛችም፣ እውቀቱም የላትም፣ ስለላውንም ወይም ደግሞ የክትትል ስራዎቹንም አታካሄድም ኢትዮጵያ ነው አሁን እያሉኝ ያሉት። እሱ እንግዲህ ምንም መረጃ የለኝም። አንተ ለምትለው ግን እንደዚህ ቅድም ባልኩ መንገድ በዚህ ጉዳይ ላይ በህግና በህግ ብቻ አገራችን እንደምትመራን የሌሎችንም ህጎች አክብራ እንደምትሰራ ነው እኔ ማስረዳት መልሳቸውን ያለቀጠሮና ውጣ ውረድ ለሰጡኝ ለአቶ ተስፋዬ ወልዴ እንዲሁም በዚህ ዘገባ ዝግጅት ወቅት ምላሾቻቸውን ሁሉ ለሰጡኝ ልባዊ ምስጋና ይድረሳችሁ። ሪፖርቱ ለዛሬ እዚህ ላይ ያብቃ እንጂ ንግግሩ ይቀጥላል። ለአሜሪካ ድምፅ ሰሎሞን አባተ ነኝ ዋሽንግተን። ከምሽቱ 3 ሰዓት ከ33 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚያስተላልፍላችሁን የአርብ ምሽት ስርጭታችንን ነው። ተከታዩ አፍሪካን የተመለከቱ በዓለም የመገናኛ ብዙኃን የቀረቡ ዘገባዎችን የምናቀርብበት አፍሪካ በጋዜጦች ይሆናል። አዘጋጅና አቅራቢዋ አዳነች ፍሥሐ ናት። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ፣ ግብፅና ሱዳን የአባይ ውሃ አከፋፈልን በሚመለከት ወደ መፍትሄ ተቃረበ። የኢትዮጵያ የህዳሴ ግድብ ኢትዮጵያን የአፍሪካ የኤሌክትሪክ ኃይል ኃያን ሊያደርጋት እንደሚችል ተገለጸ። ኢትዮጵያ ጋዜጠኞችን በስፓይዌር ሳትሰልል አልቀረችም ተባለ ኢትዮጵያ በኢኮኖሚ እድገት እየጋለበች መሆኗ ተዘገበ የሚሉትን ርዕሶች ነው ዛሬ የምንመለከተው። አልሞኒተር የተባለው ጋዜጣ ድረገጽ፣ ኢትዮጵያ ግብፅና ሱዳን የአባይ ወንዝን በሚመለከት የተፈጠረውን ቀውስ ሊፈታ ወደሚችል ስምምነት ላይ ደርሰዋል ይላል። የምስራቃዊ አባይ ሀገሮች ኢትዮጵያ ግብፅና ሱዳን የውጭና የውሃ ጉዳይ ሚኒስትሮች ካለፈው ሳምንት ማክሰኞ ጀምሮ በሱዳን መዲና ካርቱም ዝግ ስብሰባ እንዳካሄዱ አልሞኒተር ዘግቧል። ሶስቱ ሀገሮች በምስራቅ ናይል ተፋሰስ ሀገሮች ውሃ አጠቃቀምንና ከታላቁ የህዳሴ ግድብ ሊደርስ የሚችል አደጋን አስመልክቶ በፖለቲካዊና ቴክኒካዊ ቅድሚያ ስምምነትን በሚመለከት መግባባት ላይ ደርሰዋል። እቅዱ የአባይ ውሃን በሚመለከት የተፈጠረውን ቀውስ ይፈታ እንደሆነ ግልጽ አይደለም፣ ምክንያቱም ግድቡ በግብፅ ላይ ሊኖረው የሚችለውን አሉታዊ ተጽዕኖን የመሳሰሉ ብዙ ያልተፈቱ ነጥቦች አሉና ይላል ድረገጹ። ዝግ ስብሰባው እንዳበቃ የግብፅ የውሃ ሀብትና የመስኖ ሚኒስትር ሆሳም ሀዚ ባለፈው አርብ በሰጡት ጋዜጣዊ መግለጫ የስምምነቱ ሰነድ ግብፅና ሱዳን የህዳሴ ግድብን አስመልክቶ ያላቸውን ስጋት ይመለከታል የሦስቱ ሀገሮች ፕሬዚዳንቶች ከተመለከቱት በኋላ ሌሎች እርምጃዎችንም ሊያስከትል የሚችል አዎንታዊ እርምጃ ተደርጎ ታይቷል ማለታቸውን ድረገጹ ጠቁመዋል። ተደራዳሪዎቹ የስምነቱ ሰነድ በሦስቱ ሀገሮች ርዕሳነ ብሔራት ሳይታይ ለሚዲያ ከመናገር ተቆጥበዋል። ግብፅ የህዳሴ ግድብን በሚመለከት የፍጥጫ ፖሊሲዋን ቀይራ ከኢትዮጵያ ጋር ወደ እርቅና ወደ ንግግር ማምራቱን እንደመረጠች አል ሞኒተር ድረገጽ ላይ የወጣው ጽሑፍ ያወሳል። የሲኤንኤን ቴሌቪዥን ድረገጽ ደግሞ ስለ ታላቁ የህዳሴ ግድብ ግንባታ ሲዘግብ 8500 የሚሆኑ ሰራተኞች ሌት ተቀን ሳያቋርጡ እንደሚሰሩ ገልጿል። ይህ ግዙፍ ውጥን ኢትዮጵያ የአካባቢዋ ዋና ኃይልና ዋናዋ የመብራት ኃይል ላኪ ሀገር ለመሆን ያላትን ዓላማ ያመላክታል ይላል ዘገባው። ከሁሉም ልዩ የሚያደርገው ግን ይላል ዘገባው፣ ሲጠናቀቅ ለአገር ውስጥና ወደ ውጭ የሚላክ ወደ ስድስት ሺህ ሜጋዋቶች የሚሆን የመብራት ኃይል የሚያመርተው ወደ አምስት ቢሊዮን ዶላር በሚጠጋ ወጪ የሚሰራው ግዙፍ ግድብ ሙሉ በሙሉ በኢትዮጵያ ወጪ የሚገነባ መሆኑ ነው። ባለሥልጣኖች እንደሚሉት እስካሁን ባለው ጊዜ ከጠቅላላ ወጪው 20 ከመቶ ኢትዮጵያውያን በገዙት ቦንድ ሲሆን፣ ሰማንያ ከመቶ ደግሞ ከግብር በተገኘው ገንዘብ ይሆናል። በሌላ አነጋገር በኢትዮጵያና በውጭ ሀገራት ያሉት ኢትዮጵያውያን 350 ሚሊዮን ዶላር አዋጥተዋል። የ170 ሜትር ርዝመት ያለው ግድብ በታቀደው መሰረት እንደ አውሮፓ አቆጣጠር በ2017 ዓ ም ከሁለት ዓመታት በኋላ ማለት ነው። በመጠናቀቅ ጎዳና ላይ እንደሆነና እስካሁን ባለው ጊዜ 40 ከመቶ እንደተገነባ የኢትዮጵያ መንግሥት መናገሩን የሲኤንኤን ቴሌቪዥን ድረገጽ አውስቷል። ታላቁ የሕዳሴ ግድብና ጊቤ ሶስትን የመሳሰሉት ሌሎች የመብራት ኃይል ማመንጫ ግድቦች በእቅዱ መሰረት ከተጠናቀቁ ኢትዮጵያ ከኤሌክትሪክ ኃይል ሽያጭ በየአመቱ የአንድ ቢሊዮን ዶላር ገቢ ልታገኝ ትችላለች ሲል የዓለም ባንክ እንደገለጸ የሲኤንኤን ቴሌቪዥን ድረገጽ ጠቁሟል። ዋሽንግተን ፖስት ጋዜጣ ያወጣው ዘገባ ደግሞ የኢትዮጵያ መንግስት ዋሽንግተን አካባቢ ባሉት ጋዜጠኞች ላይ ለመሰለል እንደገና የኢንተርኔት የስለላ መሳሪያዎችን እየተጠቀመ ይመስላል ሲሉ የጸጥታ ጉዳይ ጥናት የሚያካሂዱ ሰዎች መናገራቸውን፣ ይህም ለሰብዓዊ መብትና ለዓለም አቀፍ ነጻ ፕረስ አደጋ ነው ማለታቸውን ገልጿል። ለህግ ማስከበር አላማ ለማገልገል የሚሸጥላቸውን ሶፍትዌር ጋዜጠኞችን ኢላማ ሲያደርግ ታይቷል ይላሉ ስለ ጸጥታ ጉዳይ ጥናት የሚያካሂዱ ሰዎች። ኢሳት የተባለው የኢትዮጵያ የሳተላይት ቴሌቪዥን ስራ አስኪያጅ ነአምን ዘለቀ በአሰራር ስርዓታችን ላይ ሶፍትዌር አስገብተው ኢትዮጵያ ያሉት ምንጮቻችንን ለማወቅ ሙከራ ሲያደርጉ ለሁለተኛ ጊዜ ነው ሲሉ እንደተናገሩ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ ጠቁሟል። አቶ ነአምን የተጠራጠሩት ባለፈው ታህሳስ ወር ስለ መጪው ምርጫ መረጃ አለኝ የሚል መልእክት በመጣላቸው ወቅት እንደሆነ የተጠራጠሩትን ኢሜይል ሳይከፍቱ ለሲቲዘን ላብ መርማሪዎች እንዳስተላልፉት ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ ያወሳል። ለመጠራጠሩ ምክንያት የሆናቸው ከሁለት ዓመታት በፊት የሆነውን በማስታወስ እንደሆነ ጽሁፉ ጠቅሷል። አንድ የኢሳት ቴሌቪዥን ሰራተኛ አንድ የማይክሮሶፍት ሰነድን በከፈቱበት ወቅት እንደ ተበከለ ዘገባው ያወሳል። በቶሮንቶ ዩኒቨርሲቲ ያለው ሲቲዘን ላብ ታዲያ ኢጣሊያ ውስጥ ያለው የኮምፒውተር ቦርባሪ ቡድን በዓለም ዙሪያ ላሉት መንግስታት የሚሸጥ የስለላ መሳሪያ ሊሆን እንደሚችል ወደ ኋላ እንደተረዱ ዋሽንግተን ፖስት ጋዜጣ ጠቅሷል። ይኸው ኢሜይልና ሌሎች ለኢትዮጵያ ጋዜጠኞች የሚላኩ መልእክቶች ኢትዮጵያ በነጻ ጋዜጠኞች ላይ የዲጂታል ዘመቻ ማካሄዱን እንደቀጠለች ያሳያል ሲሉ ዘገባውን የጻፉት ቢል ማርዛክ፣ ጆን ስካት ሬልተንና ሰራ መኪውን እንደተናገሩ የዋሽንግተን ፖስት ጋዜጣ ዘግቧል። ኒውዮርክ ታይምስ ጋዜጣ በበኩሉ በኢትዮጵያ በመካሄድ ላይ ስላለው ትራንስፎርሜሽን ሲዘግብ በድህነት አረንቋ ተዘፍቃ የቆየችው ኢትዮጵያ በኢኮኖሚ እድገት እየጋለበች እንደሆነ ይገልጻል። አዲስ አበባ ላይ ቡልዶዘሮች፣ ትራክተሮች፣ ክሬኖች ሌት ተቀን በመንገድና በህንፃ ስራ እንዲሁም በቀላል የባቡር ሀዲድ ግንባታ ሲያገለግሉ ይታያል ይላል ዘገባው። ከአምስት ዓመታት ባነሰ ጊዜ ውስጥ የከተማይቱ ገጽታ ፍጹም ተለውጧል። የሳንሻይን የህንፃ ኩባንያ ስራ አስኪያጅ አብይ ገበየሁ ኩባንያቸው የኢትዮጵያ የኢኮኖሚ እድገት አካል ሊሆን የቻለበትን ምክንያት ሲያስረዱ መንግስት ፖሊሲውን ቀይሮ የግል የንግድ ተቋማትን በማሳተፉ እንደሆነ ገልጸዋል። የኢትዮጵያ ኢኮኖሚ ከአስርተ ዓመት በላይ ለሆነ ጊዜ በአማካኝ በአስር ከመቶ ሲያድግ እንደቆየ በተባበሩት መንግስታት ድርጅት ከተቀየሰው የልማት ግብ በርካታ ወሳኝ ግቦችን ያሟላች ወይም ለማሟላት የተጠጋች ሀገር መሆኗን የዓለም ባንክ መግለጹን የኒውዮርክ ታይምስ ጋዜጣ ዘገባ አውስቷል። አንዳንድ የኢኮኖሚ ጠበብት ኢትዮጵያን የአፍሪቃ አንበሳ እያሏት ነው። የእስያ ሀገሮች ስኬትን ለመግለጽ የእስያ ነብሮች ከሚለው ስያሜ የተወሰደ ነው። የኢትዮጵያ መንግስት በአሁኑ ወቅት ሀገሪቱን በአስር ዓመታት ውስጥ የመካከለኛ ገቢ ሀገር እንድትሆን ለማድረግ በርትቶ እየሰራ ነው። አንዳንዴ መላ አዲስ አበባ በመገንባት ላይ ያለች ሆኖ ነው የሚሰማው። ጠዋት ያለፍክበት አንድ መንገድ ማታ ለልማት ውጥን ተዘግቶ ይቆይሃል። ብርቱካንማ ሰደርያ ያጠለቁ ሰዎችን በየቦታው ማየቱና የሞደሻና የቁፋሮ ድምፅ መስማቱ የተለመደ ነው። ነዋሪዎች ደግሞ አንዳንዴ የግንባታ ስራዎች በሚያስከትሉት ምቾት ማጣት ሲማረሩ፣ ሌላ ጊዜ ደግሞ በሀገራቸው ትራንስፎርሜሽን ወይም ሁለንተናዊ ለውጥ ሲኩራሩ መስማቱ ያለ ነገር ነው። በሌላ በኩል ደግሞ የኢትዮጵያን የኢኮኖሚ እድገት የሚነቅፉት ሰዎች የሰብአዊ መብት ረገጣ እንዳለና ሀቀኛ ዲሞክራሲ እንደሌለ በማስገንዘብ በኢኮኖሚው እድገት ዘላቂነት ላይ ጥያቄ ያነሳሉ። ስለ አዲስ አበባ መለወጥ ስናወራ በብዙ ታዳጊ ሀገሮች የሚታየውን ችግር አጥፍታለች ማለት አይደለም። የቆርቆሮ ቤቶችና ደሳሳ ሰፈሮች አልፎ አልፎ ይታያሉ። የኤሌክትሪክ መብራት መቋረጥ ይዘወተራል። ኢንተርኔት በጣም ያዘግማል። የቴሌኮሙኒኬሽኑ አገልግሎትም አስተማማኝ አይደለም። በአጠቃላይ ሲታይ ግን የለውጡ ሂደት አስደናቂ ነው ሲሉ ኢትዮጵያ ውስጥ የዓለም ባንክ ዳይሬክተር ጓንግዚቸን ተናግረዋል በማለት ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። የኢትዮጵያ የኢኮኖሚ እድገት የተጠናከረበት ብዙ ምክንያቶች ቢኖሩም ተንታኞች እንደሚሉት ግን ከፊሉ ምክንያት ሟቹ ጠቅላይ ሚኒስትር መለስ ዜናዊ የቀየሱት የልማታዊ መንግስት ራዕይ ነው። ሀገሪቱ በፊት ከቡና በሚገኘው ገቢ ብቻ ትተማመን ነበር። አሁን ግን ዋናው የውጭ ምንዛሪ ምንጯ የኢትዮጵያ አየር መንገድ ሆኗል በማለት ኒውዮርክ ታይምስ ጋዜጣ አስገንዝቧል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከምሽቱ ሶስት ሰዓት ከአርባ አራት ደቂቃ ነው አዲስ አበባ ላይ። ዋሽንግተን ዲሲና አካባቢዋ ደግሞ አርብ ከቀኑ ስምንት ሰዓት ከአርባ አራት ደቂቃ ነው። ስርጭታችን ቀጥሎ የያዘው እሰጥ አገባ ነው። አዘጋጅና አቅራቢው አለሏ ከበደ ነው። ያሉ እንግዶች ራሳቸውን አስተዋውቀው ይጀምራል። እስራኤል ፈይሳ አባዳለው ኢትዮጵያ መንግስት በዳኝነት በሌላም ደረጃ ተሰራ ነበረ። በፈረንጆች አቆጣጠር በሁለት ሺህ ዘጠኝ የማስተርስ ዲግሪን ከግጭት ማስወገድ ጋር በተያያዘ ወሰልኩ። ከሁለት ሺ አስር በኋላ ካልገሪ የሚባል ከተማ ምዕራብ ካናዳ ውስጥ ነው የሚገኘው። እዛ ነው የሚኖረው። አሁን መንግስታዊ ካልሆነ ድርጅት ጋር ነው ስራ የሚሰራው። ስሜ ጸጋ ያረፈ ይባላል። ተቀማጭነቴ በፔንስልቫኒያ ግዛት ውስጥ ፊላደልፊያ በመባል የሚታወቀው ከተማ ውስጥ ነው። በፈረንጆች አቆጣጠር በአስራ ዘጠኝ መቶ ሰማንያ ዘጠኝ አመተ ምህረት በቲያትር አርት የመጀመሪያ ዲግሪ በደህረ ምረቃም የተወሰነ አመቶች ቀጥየበት ነበር። ከዛ በኋላ በአለም አቀፍ የግጭት ማስወገድ ማለት ኢንተርናሽናል ኮንፍሊክት ሪዞሉሽን በደህረ ምረቃም በተወሰኑ ጊዜያት በነንፕሮፊት ኦርጋናይዜሽኖች በተለይም በኢሚግሬሽኑ ዘርፍ ስሰራ ነበር። አሁን በቅርቡ ደግሞ በግል ኢንዱስትሪ ውስጥ ተቀጥሮ ይሰራለሁ። አቶ ጸጋዬ አረፈ፣ አቶ እስራኤል ፈይሳ ለተዋወቃችሁ አመሰግናለሁ። ራሳችሁን ካስተዋወቃችሁበት መረዳት እንደሚቻለው ኋላ ላይ ያጠናችኋቸው የሙያ መስኮች ለምንነጋገርበትም ርዕስ ግንዛቤ ይረዳል የሚል እምነት አለኝ። በኢትዮጵያ እንዲመጡ ወይም እንዲራመዱ የሚፈለጉ ሁኔታዎች የሁለትና አንዳንዴም ከዚያ በላይ የሆኑ ወገኖች እይታዎች በስፋት ሲንጸባረቁ ይታያል። የእይታዎቹን ለየቅልነት ያህል ወደፊት ሊያስኬዱ ይችላሉ በሚባሉ አቅጣጫዎች ላይም ስምምነት የለም። ይህንን ከግንዛቤ በማስገባት ነው ወደፊት ለመራመድ ወይም ይሻላል ስለምትሉት የወደፊት አቅጣጫ ያሉበትን መመርመር ግድ ይላልና የግል ግምገማችሁ ብንነሳ ከሩቅ ከአቶ እስራኤል ልጀምር። እርስዎ ለረጅም ጊዜ ያገለገሉበት በትን የፍትህ ስርዓት ወይም ዳኝነት፣ እስኪ በቀጥታ እንመልከት። ሰዎች በኢትዮጵያ በአሁኑ ሰዓት እንደምን ይዳኛሉ? መልካም ዳኝነትን ስትመለከተው ትልቅ የዳኝነት ምሰሶ የሆኑ እሴቶች አሉ። እነዛን እሴቶች ከቦታ የምታጣ ከሆነ ዳኝነት አለ ማለት በጣም አስቸጋሪ ነገር ነው። ከዛ አንፃር ሲታይ ዳኝነት በነፃነት ካልተሰራ ዳኝነት ሊሆን አይችልም። ዳኝነት ለግራ ቀኝ ሳታደላ ማትሰራ ከሆነ ዳኝነት አይሆንም። የመጨቆኛ መሳሪያ ነው የሚሆነው እና በአጭሩ ለማንሳት የዳኝነት ነፃነት በኢትዮጵያ በጣም አሳሳቢ ደረጃ ላይ ነው ያለው። ምንድን ነው ምክንያቱ? የዳኝነት ነፃነትን የሚነኩ የዳኝነት ነፃነትን የሚነቀንቁ ነገሮች ነው የሚታየው። የመጀመሪያው ዳኛው ራሱ ነው። ዳኛው የዳኝነት ነፃነትን ለመጠበቅ ብቃቱ አለው ወይ? የሚል ትልቅ ጥያቄ ነው የምታነሳው። ሄዴ ሲታየው ማለት ነው። ዳኛው ነጻ መሆን ካልፈለገ ማንም ነጻ ሊያደርገው አይችልም። ለምሳሌ ከስራው ብታነሳው ነገ ስራ አላገኝም፣ ነገ መኖር አልችልም፣ ወይም ደግሞ ከዚህ ቦታ ላይ ብነሳ እታሰራለው ወይም ልጆች የሚበሉት ነገር ያጣሉ ብሎ የሚፈራ ዳኛ ነጻ አይደለም። ስለዚህ ከዳኛው ከራሱ ስትነሳ በብዙ ጥያቄዎች የተሞላ ነው የእኛ ዳኝነት። ዳኞቻችን ነጻ እንዳይሆኑ የሚያደርግ ከዳኛው ከራሱ ትልቅ ችግር አለ። ሁለተኛው ደግሞ ከውጭ የሚመጣ ተጽዕኖ አለ። ከውጭ የሚመጣው ተጽዕኖ ዳኝነቱ ፖለቲካውን እንዲያገለግል የመፈለግ ቴንደንሲ ታያለ። ከመንግስት እኛን ካላገለገለ ዋጋ ሊኖረው አይችልም፣ ምንም የሚጠቅምም ነገር አይደለም። እኔ ይህንን ቃል በቃል ነው የሰማሁት ከጠቅላይ ሚኒስቴሩ በሁለት ሺ ሶስት ከቀድሞ ጠቅላይ ሚኒስቴር ማለት ነው፣ በሁለት ሺ ሶስት በፈረንጆች አቆጣጠር የፍርድ ቤት ኃላፊዎችን ሰብስቦ ሲያናግሩን እንደው መቋጫውን ልንገሬ ና ለጥምቀት ያልሆነ ቀሚስ ይበጣጠስ የሚል መልእክት ነው የተሰጠን። በቃል በቃል እንደዚህ ነው የተባለው። ምን ማለት ነው? ይሄንን ስርዓት የማታገለግሉ ከሆነ፣ ወደዚህ አመለካከት የማትመጡ ከሆነ ተበጣጠሱ ነው መልእክቱ። ይሄ ስትሸራርፎ ለእያንዳንዱ ፍርድ ቤት ለእያንዳንዱ ዳኛ ትደርሳለች። የሚደርሰው ደግሞ በአስተዳዳሪዎች፣ በፖሊሱም፣ በሌላውም የአስፈጻሚ አካላት ነው የሚደርሰው። አንዳንዱ ዳኛ ቅድም ባልኩህ ምክንያት ራሱ ፈርቶ የፖለቲካውን ልብ ትርታ እያዳመጠ የሚሰራ ዳኛ አለ። ሌላኛው ዳኛ ደግሞ በቀጥታ ከእነዚሁ አካላት የሚመጣበት የሚመጣበት ተጽዕኖ ይኖራል። ዳኝነት ነጻ እንዳይሆን የሚያደርግ ሌላኛው ትልቅ ፋክተር ደግሞ ሙስና ነው። ሙስና በሰፊው ነው ያለው ኢትዮጵያ ውስጥ። ሲሾም ያልበላ የሚባለው አባባል በእርግጥም ነው ስራ ላይ ያለው። በነገራችን ላይ እያየሁ ከአጠገቤ ሚሊዮኔር የሚሆኑ ሰዎችን አይቻለሁ። እኔ አብሬን ደሞዝ የሚንበላ ሰዎች ማለት ነው፣ ሚሊዮኔር እንደማደርግ የታወቀ ነው። እና እነዚህን ነገሮች ስትመለከታቸው የዳኝነት ነጻነት ትልቅ ጥላት ተጠልጦበት ነው ያለው። መልካም። አቶ ጸጋዬ፣ ወደ እርስዎ መጣለሁ። በአቶ እስራኤል በኩል የቀረቡትን ተከታትለዋል። ከግለሰቦች ነጻ ያለ መሆን ዳኝነት ለፖለቲካ ጥቅም እስከ መዋል እስከ ሙስና ድረስ የዳኝነት ነጻነት አጥልቶበታል አደጋ ነው ያሉት። በእርግጥ በነጻነት መዳኘት አዳጋች መሆኑን ነው ያመለከቱት። ምን ይላሉ እርስዎ አቶ እስራኤል? እንግዲህ ማን ይናገር የነበረ ከሚል አንጻር እርሳቸው በነበሩበት የሙያ መስክ ያስተዋሉትን ነገር ነው የገለጹልን። እሳቸው ከተናገሩት ለመንደርደር ያህል ማለት ነው። እኔ በዛ ጉዳይ ላይ ብዙ ያደረግኩት ምርምር የለም። እንግዲህ የተጠቀሱት ነጥቦች ዳኞች ስራቸውን በትክክል እንዳይሰሩ ሊያግዱ ይችላሉ ካሏቸው ነገሮች ለምሳሌ አሁን አንደኛውና በተለይም ከባዱ አርጌም ውስጥ ያለው በሙስና አካባቢ የተነሳውን ነገር ነው። አንዳንድ ሰዎች ምናልባት የስራ ኃላፊነታቸውን ተሎ ብለው ለመበልጠግ በሚል ደረጃ ያንን የስራ ኃላፊነታቸውን ከቁም ነገር ሳይቆጥሩ አንዳንድ ነገር የሚያደርጉ ከሆነ እርግጥ ነው ችግር ሊነሳ ይችላል። በፖለቲካው ደረጃ ግን እንደሚመስለኝ የአንድ ሀገር ፍትህ ስርዓት ምንም እንኳን በተቻለ መጠን ከፖለቲካ ውጭ ነው ለማለት ብንችልም በአጠቃላይ መልኩ ግን ስም ደግሞ ከፖለቲካ ውጭ ሊሆን አይችልም። ምክንያቱም ሰለጠን በሚባለው እንደ አሜሪካን ሀገር ባለው እንኳን ራሱ ብን የጆርጅ ቡሽና የአልጎር ምርጫ የተወሰነ በፍርድ ቤት ነው እና እንዲሁ እንደ ዘበት ደግሞ አደለም ነበረ የተወሰነው። አምስት ለአራት በሚወሰንበት ሰዓት አምስቱ ሪፐብሊካኖች፣ አራቱ ደግሞ ዲሞክራቶች ሁነው አምስቱ ሪፐብሊካኖች ጆርጅ ቡሽ እንዲያልፍ ነበር የመረጡ ነው እና ምንጊዜም ቢሆን በየትኛውም እንኳን እና ደለም እንደኛ ሀገር ባለው ገና ማበብ ላይ የሚገኝ የፍትህ ስርዓት ቀርቶ ሰለጠኑ በሚባሉ ሀገሮችም ቢሆን ራሱ አሿሿሙም ቢሆን እከሌ ዲሞክራት ነው እከሌ ሪፐብሊካን ነው ተብሎ የሚተነከንበት ሁኔታ ስላለ ምናልባት ፕሬዚደንቶቹም ራሳቸው በተለይ የእድሜ ልክ የሆኑ የፍትሕ ስልጣኖችን በሚሰጡበት ሰዓት እንደ ሱፕሪም ኮርት እንደ ፌዴራል ኮርት አይነት ቦታዎችን ማለት ነው፣ እንጊዜም ቢሆን የፖለቲካ ሚዛናቸውን እየለኩ ነው። የኔን የፖለቲካ አጀንዳ ማን ነው የሚያራምድልኝ፣ እኔም የማሳልፈውን መርህ በኋላ በኮርት ደረጃ ቻሌንጅ ሲደረግ ማን ነው እዛ ጥሎ ቆይቶ እኔ በምፈልገው መልኩ የሚያሳልፍልኝ የሚለውን ካልኩሌሽን እያደረጉ ነው፣ ለኖሚኔሽንም ሲያቀርቡ ማለት ነው። እና በእኔ አመለካከት የፍትህ አሰራር ሙሉ በሙሉ ከፖለቲካ ተጽዕኖ ሊወጣ ይችላል የሚል እምነት የለኝም። በዛ ደረጃ እንደምመለከተው፣ ስለዚህ ከፖለቲካ ተጽዕኖ የማይወጣበት ወይም መውጣት የማይችልባቸው ሁኔታዎች መኖራቸው ቀደም ብሎ እርስዎም የተስማሟቸው። አቶ እስራኤል በሰጡት አስተያየት ግን ሰዎች በነጻነት መዳኘት አለመቻላቸው ፍትህ እንዳያገኙ የሚያግድ ከሆነ የሚገድብ ከሆነ ከዛ አንጻር ያለውን ሁኔታ በችግርነት አይመለከቱትም? አዎ በችግር እመለከተዋለሁ። እንግዲህ ይሄ የእሳቸው አስተያየት ነው እሳቸው አስተያየት ስለሆነ እኔ ላመላክት የፈለግኩት ምንድን ነው? እንዲህ አይነት ችግሮች መኖራቸውን እሳቸው አሳይተዋል እና ሞ በአንዳንድ መልኩም በዜናም ደረጃ በስንተናም ደረጃ የሚቀርቡ ነገሮች አሉ። ነገር ግን እዚህ ላይ ብዬ ማለፍ እንፈልገው የየ አንዳንዱ ሀገር የፍትህ አሰራር ምናልባት ከዛው ከዲሞክራሲ ስርአቱም ጋር አብሮ ተያይዞ የሚያድግና የሚጎለብት ምናልባት በጅማሮ አካባቢ ላይ ብዙ ከፕሮሰሱ ጋር የተያያዙ ነገሮች ተወግደው የበለጠ ብዙ ህዝብ ወደ መካከለኛ ገቢ ደረጃ በሚደርስበት ሰዓት ምናልባት ጉቦ መስጠት ለውጥ ማያመጣበት ደረጃ ላይ በምንደርስበት ጊዜ እንደዛ እንደዛ በሚሆንበት ጊዜ ምናልባት ዳኞቹም ለስራቸው ላይፈሩ ይችላሉ፣ እነሳለሁ በሚለው ደረጃ በጥቅም ተገደው ደግሞ ፍርድን ወደ ማጓደሉ ላይ ሄዱ ይችላሉ ማለት ነው እንጂ የግድ የስርዓት ችግር አድርገው አይመለከቱትም። በዲሞክራሲያዊ ሂደት ውስጥ በጊዜ ውስጥ የሚለወጡ ናቸው ብለው ነው የሚያምኑት። ህጎች አለመተግበራቸው ይመስለኛል። በአብዛኛው ጥያቄ ሆኖ የሚቀርበው ህጎቹ የሚወጡበት በመንፈስ ከፖለቲካ ተጽዕኖ ፍጹም አይነጹም የሚለው አስተሳሰብ እንዳለ ሆነው እነኛ የወጡ ህጎች እንደ አንዳንዶች ክስ ዋናው የህጎች ሁሉ መነሻ ህገ መንግስት እንኳን አይከበርም የሚል ተደጋጋሚ ክስ ከውስጥም ከውጭም አሁን አገሪቱን በሚመራው አስተዳደር ላይም ይተቻሉ እንደ ህግ ባለሙያ አለመተግበራቸውስ። እናመሰግናለን ተወያዮቻችንን። ይቀጥላል ዝግጅቱ። ክቡራትና ክቡራን አድማጮች ጥቂት ደቂቃዎች ይቀራሉ እስከ ዝግጅታችን ፍጻሜ። እስቲ እስከዛው ድረስ ሄኖክ በጅ ዘ የምታገላብጣት የምታባብላት ኤንቨሎፕ አለች። የሩቅ ሰው ደብዳቤ ደርሳናለች። አየነው ዘለቀ ነው ከደቡብ ጎንደር ወረታ ይላከልን የሮቅሰ ሰው ደብዳቤ ስትል ዘፈን የምትናገር ነበር። የምትመለከተው ባለጎፈር አንበሳ ያለበት ሰማያዊና ቀይ ምልክት ያምራቆጣት ነች። ያወጣውን ገንዘብ ደግሞ ብትመለከት እዚህ የምኒሊክ ድኩላ በሶስት በሶስት ብር ሶስት ጊዜ ሜዳ ላይ ይመስላልዘጠብርሆኑከላይ እስከታች ይኸውልህ ኒሻን በኒሻን ዘጠኝ ብር ከሀያ መሆኑ ነው። እንግዲህ ደግሞ ኤንቨሎፑን በብር ከአምሳ ሲገዛው ስንት ብር እንዳወጣ አስበው። አስር ብር በጣም እናመሰግናለን። ሳንቲም ፍቅሩን ነው። እናነብለታለን። እስከዚያው ግን ሙዚቃ እየጋበዝን መሸጋገሪያ እናድርገው። እናነባለን ሰየው ቤት ተውቦ ዝናብ አደርቦ ሰየው ቤት ተውቦ ባፍላው ተከቦ።

ዜማና ልሞሽን እየሰማን ከስርስር ሄኖክ ምን ይሆን መልእክቱ? ሚ አየነው ዘለቀ ከደቡብ ጎንደር ወረታ የላከልን እንግዲህ በቅድሚያ ሰላምታ ነው የላከው ለአዲሱ አበበ ይላል። ለደሳሌ መኮንን፣ ለሉላ ከበደ፣ ለትዝዳበላቸው፣ ለአዳነች ፍስሀዬ፣ ለቆንጅት ታየ እኔም ሰላም ብያታለሁኝ ለሄኖክ ሰማ እግዜር፣ ለሰለሞን ዮሐንስ ይላል። ይሄ ሰለሞን ክፍሌ መሰለኝ እና ለሰለሞን አባተ፣ ለሁላችሁም እንግዲህ ሰላምታ አቅርቤ ያለሁኝ ብሏል። እንግዲህ ዝርዝሩን ደግሞ በመስታወት ዝግጅት የምናቀርብለት ይሆናል። በጣም ነው የምናመሰግነው የሩቅ ወዳጃችን ናለን። እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዐመፅ አዘል አክራሪነት ዛሬ ከፍተኛ ዓለም አቀፍ ስጋት ሆኗል። ባህላችንን ኢኮኖሚያችንንና ሃይማኖታዊ መቻቻላችንን አጥፍቶ በመካከላችን ጥርጣሬን ይፈጥራል። የለየለት ሽብርተኛነትንም ይወልዳል። ዐመፅ አዘል አክራሪነት ብሔራዊ ድንበርን አያውቅም። ለሉዓላዊነትም ከፍተኛ ስጋት ነው። ሰለባዎቹንም በሃይማኖት በጾታ፣ በዕድሜ፣ በብሔርና በሃይማኖት አይለይም። በሁሉም ላይ ጥቃት ይፈጽማል። ሁላችንም ላይ ስጋት ሆኗል፣ ይላሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ። አክራሪነትን ለማጥፋት ያለን ቁርጠኝነት ከልዩነቶቻችን ይልቅ የጎሎናቸው የሚለውን የአክራሪዎች አባባል ልንቀበል አይገባንም። ዛሬ በመላው ዓለም አያሌ የሁከተኛ ጽንፈኝነት ሰለባዎች አሉ። ከሁሉም ይበልጥ የሙስሊሞች ሕይወት ለዚህ ጥቃት የተጋለጠ ነው። ሁከተኛ ጽንፈኝነት እምነታችን፣ ባህላችንና ጎሳችን ሳይገድበው እያንዳንዳችንን ከፍተኛ ስጋት ላይ ጥሎናል። ሽብርተኞችን ልናሳውቃቸው የሚገባን አንድ ሀቅ ቢኖር የእነርሱ ጥቃት ከሚለያየን ይልቅ አንድ እንደሚያደርገን ያውቁ ዘንድ ነው ይላሉ ጆን ኬሪ። ር ን አንድ ሰው ምንም ዐይነት ልምድና ሕይወት ይኖረው ሕፃናትን መግደል፣ ጠለፋንና አስገድዶ መድፈርን የማይታወቁ ግለሰቦችን በግፍ መግደልን ትክክል የሚያደርግ ምንም አይነት የታሪክ፣ የሃይማኖት፣ የጎሳ፣ የርዕዮተ ዓለም፣ የስነልቦና፣ የኢኮኖሚ ወይም የፖለቲካ እምነት ሊኖር ከቶ አይችልም። እነዚህ የግፍ እርምጃዎች ማስተባበያም ሆነ ይቅርታ አይኖራቸውም። ባለፈው የአውሮፓውያኑ የካቲት ወር ማብቂያ ገደማ ፕሬዚዳንት ባራክ ኦባማ የብሔራዊ መንግስታት ልዑካን፣ የሲቪል ድርጅቶች ተጠሪዎች፣ የግሉ የኢኮኖሚ ዘርፍ ተወካዮችና የልዩ ልዩ ድርጅቶች ኃላፊዎች የተካፈሉበት አንድ ዓለም አቀፍ ጉባኤ ዋሽንግተን ዲሲ ላይ አስተናግደው ነበር። እነዚህ የጉዳዩ ባለቤቶች የሆኑ የጉባኤው ተሳታፊዎች አይሲልን ጨምሮ ሁከተኛ ጽንፈኝነት እያስከተለ ያለውን የወቅቱን የአመጽ ድርጊት ብቻም ሳይሆን ወደዚህ ጎራ ለመክተት የተያዘውንም ጥረት በጥልቀት ተወያይተውበታል። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ እንዳሉት የሲቪል ማህበረሰቦችን ሚና ማጎልበት ያስፈልጋል። በተለይም የሴቶችን የወጣቶችንና በአጠቃላይ የዚህ ጥቃት ሰለባዎችን ማጎልበትና የመፋለም ሜዳውንም ማስፋት ግድ ይላል። የዋሽንግተኑ ጉባኤ ተሳታፊዎችም ይህን በተግባር ሊያውሉ ቃል ገብተው ነው የተለያዩት። ውጭ ጉዳይ ሚኒስትር ኬሪ እንዲህ ብለዋል። ለቀጣዩ ትውልድ ማስተላለፍ ያለብን መልእክት ይሄ ነው። መጻኢው የዓለማችን ራእይ መተንበይና መነደፍ ያለበት አሸባሪዎችና የአመፅ አክራሪዎች በሚያወጡትና በሚነድፉት አጀንዳ ሊሆን አይገባውም። አጠቃላዩ መልሳችን በአጠቃላዩ የጋራ እርምጃችን ላይ ሊመሰረት ይገባዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራልን ንጉሡ ታምሬ ነው። ክቡራትና ክቡራን አብራችሁን ስለቆያችሁ ከልብ እናመሰግናለን። በስርጭቱ አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን አባትና ሔኖክ ሰማ እግዜርነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ ከምሽቱ በሦስት ሰዓት ላይ እስከምንገናኝ እንሰናበታለን። ሰላም ደናደሩ ደናደሩ